በቅጽል ስሙ ጃል መሮ በሚል መጠሪያ የሚታወቀው በትጥቅ ትግል ላይ የሚገኘው የኦሮሞ ነፃነት ሰራዊት የምዕራብ ኦሮሚያ ዞን አዛዥ ኩምሳ ድሪባ በድምፃዊ ሀጫሉ ሁንዴሳ ግድያም ሆነ ኢትዮጵያ ውስጥ በተለያዩ አካባቢዎች በሰላማዊ ዜጎች ላይ ለደረሰው ጥቃት ተጠያቂ አይደለሁም አለ። ጃልመሮ ከአሜሪካ ድምጽ ጋር ባደረገው ቃለምልልስ ድምፃዊ ሀጫሉ ስልጣን ላይ ካሉት መሪዎች ይልቅ ለኦሮሞ ነጻነት ጦር የቀረበ ነበር ሲል ተቃውሞ ቢኖረው እንኳን እርሱን ልንገል የምንችልበት ምክንያት የለም ብሏል። አያይዘውም መሳሪያ ከታጠቀው ኃይል ጋር ጦርነት ላይ ብንሆንም፣ ሰላማዊ ዜጎች ላይ ግን በፍጹም ጥቃት አናደርስም ብሏል። ሰላማዊ ዜጎችን ከጥቃት የመከላከል ተግባር ደግሞ የመንግስት ነው ሲልም አክለዋል። ጽዮን ግርማነች ያነጋገረችው በጣም አመሰግናለሁ። ኩምሳ ድሪባ ወይም ደግሞ በቅጽል ስምህ ጃል መሮ ነው የምትባለው። ኢትዮጵያ ነው ያለኸው? ምክንያቱም በኢትዮጵያ ቁጥር ነው ደውዬ ያገኘውህ። ከራስህ አንደበት እንስማ፣ ትጥቅ ትግል እንቅስቃሴ የምታደርገው የት አካባቢ ነው? ሲሆን ይሄ ነገር እንኳ አንቺን የሚመለከት አይመስለኝም። ኢትዮጵያ ሰኪሪቲ ኤጀንሲ ስራ መሰለኝ እኔ ያለሁበትን ቦታ ፈልጎ ማግኘት ግን አንቺ እንዳልሽው በኢትዮጵያ ቁጥር ነው የደወልሽልኝ። ኢትዮጵያ ውስጥ ነው ያለው ይሄ። ያለውን ስፔሲፊክ ቦታ ግን መግለጽ አይገባኝ። በእርግጥ እንዳልከው የቦታ ያለህበትን ቦታ ምናልባት ፖሊስ ፈልጎ የማግኘት የፖሊስ ስራ ሊሆን ይችላል። የእኔ ጥያቄ ግን ያለህበትን ቦታ ለመጠየቅ ለማወቅ የፈለግኩት በኢትዮጵያ መንግስት በኩል የምትከሰሱባቸው እንዲሁም በሰዎች ህይወት ላይ ጉዳት በማድረስ በንብረት ላይ ጉዳት በማድረስ የምትከሰሱባቸው ቦታዎች አሉ። ያንን መነሻ ለማድረግ ለዛ ጥያቄ በትክክል በየትኛው በኩል ይመለከታችኋል፣ የትኛው ሳይመለከታችሁም የሚል መነ ትንሽ ጥያቄ ለማምጣት ነው። ያሉበትን ቦታ የቆሙበትን ቦታ አይደለም የጠየኩት። እንቅስቃሴ የምታደረጉት በየትኛው አካባቢ ነው? የኦሮሞ ነጻነት ሰራዊት የሚንቀሳቀስባቸው ቦታዎች በደቡብ፣ በምዕራብ፣ በሰሜን ትንብርት አካባቢ ማለት ወደ አዲስ አበባ የሚጠጋ አካባቢ መሀል ሀገር የምንለው ማለት ነው፣ እንዲሁም ወደ ምስራቅ አካባቢ ይንቀሳቀሳል። በአጠቃላይ ኦሮሚያ ውስጥ የኦሮሞ ነጻነት ሰራዊት የማይንቀሳቀስበት ቦታ በጣም ኢምንት ነው። ስለዚህ በአጠቃላይ በኦሮሚያ ውስጥ እንቀሳቀሳለን ለማለት ይቻላል። ስለዚህ እነዚህ አሁን እንንቀሳቀስባቸዋለን ያልካቸውን አካባቢዎች በአንተ የጦር መሪነት የሚንቀሳቀሱ ናቸው ወይስ የተለያየ የጦር መሪዎች አሏቸው? በየ አቅጣጫው የጠቀስኩልሽ ማለት ማለቴ ደቡብ፣ ምስራቅ፣ ሰሜን እንደዛ ያልኩት የየ የራሱ የሆነ የዛ ከተና የጦር መሪ ይኖረዋል። ለምሳሌ እኔ በምዕራብ በኩል ያለውን መመራ ይህን ሁሉ ደግሞ በአንድ ላይ አንድ ቆፈም አንድ ስር ነው የሚታዳደረው። ያንን ደግሞ የሚመራው ያልጎልች ኤንድ የሚባል የደቡብ ከባቢ የኦሮሞ ነጻነት ሰራዊት እንቅስቃሴን የሚመራው ይህንም ሁሉ ደግሞ የሚመራ ሰው ቆንጆ ነ ከተማ ያለው ብሔራዊ ምርጫ ቦርድ ፈቃድ አውጥቶ ከሚንቀሳቀሰው በነ አቶ ዳውድ ኢብሳ ከሚመራው የኦሮሞ ነጻነት ግንባ ነበር ጋር ሙሉ ለሙሉ የተለያየ ነው ማለት ነው። ማንም ሰው እንደሚያውቀው አንድ ድርጅት ነው የነበረው የኦሮሞ ነጻነት ግንባር። የኦሮሞ ነጻነት ሰራዊት ደሞ ግንባሩ ሰራዊት ነው የነበረው። ግን ግንባሩ በሰላማዊ መንገድ ትግል አደርጋለሁ ብሎ ወደ ሀገር መመለሱ እናውቃለን። ወደ ሀገር ስንመለስ ደግሞ የእኛ አካሄድ በማይፈቅደው በመልኩ ነው የተመለሱት እና በዛ ምክንያት አለመግባባቶች ነበሩ። አለመግባባቶች ብቻ ሳይሆኑ ይህ ድርጅት ሀገር ውስጥ ሲመለስ እኛን መምራት የማይችልበት ደረጃ ነው የደረሰ እና ስለዚህ የራሳችንን መንገድ መፈለግ ነበረብን። በዛ ነው የኦሮሞ ነጻነት ግንባርን አመራርነት እና ለእነሱ ሪፖርት ማድረግ ከእነሱም ደግሞ ባር የምናደርገውን ነገሮች የሚሰጡንን ላለመቀበል ሲያስቸግረን ይሄንን አድርገናል። ይሄ እውነት ነው። የራሳችን የሆነ ኮማንድ እና የራሳችን የሆነ መሪ አለን። እንደገለጽኩልሽ የደቡብ መሪ በአጠቃላዩም ደግሞ የሚመራ እሱ ነው። ስለዚህ ከነሱ ጋር ምንም አይነት ግንኙነትም የለንም። ግንኙነቱ ደግሞ የተቋረጠው ባልኮች ምክንያት ነው። ስለዚህ ይሄ ድርጅት ተለያይተዋል ማለት ነው። በጠቀሱልኝ ቦታዎች የኢትዮጵያ አካባቢዎች ወደ ከተሞቹ ስትገቡ ምን አይነት የትግል እንቅስቃሴ ነው የምታካሂዱት? ምንም አይነት ምስጢር የለውም። የትጥቅ ትግል ነው የምናካሂደው። ትጥቅ ትግል እያካሄድ ነው ያለ ነው። ኦሮሞ ነፃነት ግንባር በሰላማዊ መንገድ ሌና አካሂዳለሁ ብሎ ሲገባም እኛ ያ ትክክል አለመሆኑና ኢትዮጵያ ውስጥ ያለው ሁኔታ ያንን ስለማይፈቅድ፣ ከዛ ተነስለን የቀረን ስለዚህ በፍጥቅ ትግል በጠመንጃ አፈሙስ ከሚዋጋን ጋር ነው እየተዋጋን። በትጥቅ ትግል ካላችሁ በተለይ ደግሞ በኢትዮጵያ የሚገኙ ሰላማዊ ዜጎችን በሰላማዊ ሁኔታ ታገሉ ወይም ደግሞ ድጋፋቸውን በስልጣን ላይ ላለው መንግስት የሚሰጡ ሰዎች ላይ ጥቃት እንደምትፈጽሙ የኢትዮጵያ መንግስት ደጋግሞ ይከሳችኋል። ከሱ አንዱ በቅርቡ በተተኮሰ ጥይት ህይወቱ ያለፈው ድምፃዊ ሀጫሉ ሁንዴሳ ነው። በዛ ውስጥ በጥርጣሬ የተያያዙትና በመንግስት ቁጥጥር ስር የሚገኙት ተጠርጣሪዎች ኦነግ ሸኔ ወይም ደግሞ የኦሮሞ ነጻነት ጦር ወቦ ያሰማራቸው እንደሆኑ በእምነት ክህደት ቃላቸው መስጠታቸውን የፌዴራል ጠቅላይ አቃቤ ሕግም ገልጿል። ስለዚህ ከእንቅስቃሴዎቻችሁ አንዱ ከምታደረጓቸው ትግሎች አንዱ ይሄ ነው ማለት ነው። ይሁን መጀመሪያ ኢትዮጵያ ውስጥ መንግስት የሚባል የለም ኢትዮጵያ ያለችበት ችግር ውስጥ የገባችው እነኚህ እስቴት ማፊያስ እንደነ ማፊያ ካፓስ እንደነ ኬንያ ውስጥ ያሉ ሞንጉኪስ ያሉት ቡድን ነው። ኢትዮጵያን እያስተዳደረ ያለው መንግስት ክስ ያቀርባል በምትሉ ይሄ ስህተት ነው። መንግስት የለም። በሁለተኛ ደረጃ ኦኔክሽን የሚባል እኔም እስከማውቀው በክፍት ትግል የሚሆን ሀገር ውስጥ ያሉት እነ ኦፌኮ፣ ኦነግ ራሱ፣ ሌሎችም ብሄር ብሄረሰቦች ወክሎ ያሉት ፓርቲዎች ኦኔክሽን የሚባል ሸን የሚባል ስም ያለው ሰምቼ አላውቅም። ስለዚህ አንደኛ መንግስት የለም ያሉት ቡድኖች ማፊያዎች ደግሞ የሚከሱት ይሄ ሸኔ የሚባል ድርጅት የለም። ለጠየቅሽኝ ጥያቄ ለህዝቡ ግልጽ እንዲሆን ልመልስልሽ እና አጫሉ ሁንዴሳ የተገደለው በኦሮሞ ነጻነት ሰራዊት አይደለም። የኦሮሞ ነጻነት ሰራዊት አጫሉን አይገለሁም የኦሮሞ ነጻነት ሰራዊት አይደለምና፣ ሌላም ሰው ህሊና ያለው ኢትዮጵያዊም ይሁን የሌላ ሀገርም ዜጋ ይሁን ብቻ ሰው የሆነ እና ጭንቅላቱ የሚሰራ አጫሉም አይገለም። በሌላ መልኩ ደግሞ እኛ እየተዋጋን ያለ ነው ታጥቆ የሚንቀሳቀስ እኛ በምንቀሳቀስበት ቦታ ተሰማርቶ ሰላማዊ ዜጎችን የሚገድል ከወታደራዊ ኃይል ጋር ወታደራዊ ፍልሚያ ነው የምናካሂደው። ሰላማዊ ሰዎችን አንገድላቸውም። ይታወቃል። ህዝብ ያውቃል፣ ሚዲያ ያውቃል፣ ዓለም ያውቃል። እንደዛ ብናደርግ የኦሮሞ ነፃነት ሰራዊት ይህን ይህን ይህን ያደርጋል ይባላል እና ህዝብ ራሱ ይጠላዋል። መንቀሳቀስ አይችልም። መንግስት የሚባለውን ሌላ ሌላ ተይና ወታደራዊ ትግልታዊ እና አንድ ምሽት ማደር አንችል ህዝባ። ከዚህ አይነት ነገር ለምሳሌ የኢትዮጵያ መንግስት ንጹሐን ግድያዎች ይካሄዳሉ ኢትዮጵያ ውስጥ ለሁሉም መልስ አለኝ መረጃ አለኝ ለህዝብ ይፋ አደርጋለ ይላል። ከዛ በያዙት ሚዲያ ላይ እንደዚህ እንደዚህ አይነት ተደርጓል፣ ጥናቱን አካሄደን ከጨረስን በኋላ ለህዝብ ይፋ እናደርጋለን ተብሎ ተግበዝብሶ በዛው ይቀራል። በአማራ ክልል የተደረጉ ግድያዎች አዲስ አበባ ውስጥ ለተደረጉ ግድያዎች፣ በደቡብ እንደዚሁም ሌሎች ሌሎች ቦቻ ቦታዎች የሚደረጉት ግድያዎች እስካሁን አንድም ነገር መልስ አልተገኘለትም። ሀገሪቷ ነፃ የሆነ ተቋም የላትም። ነፃ ፖሊስ፣ ነጻ ፍርድ ቤት፣ ነጻ እንደዚህ አይነት ነገር በሌለበት ሀገር እንደዚህ አይነት ግድያ ሲፈጸም፣ ዝርፊያ ሲፈጸም፣ ብዙ ነገሮች ሲፈጸሙ ምንም አይነት በቂ መረጃ በሌለበት ሀገር መንግስት ነኝ ባይ ብቻ በሚከስሽ እውነት ሊወጣ አይችልም። ህዝቡን ታፍኖ ያለበት ምክንያት ይሄ ነው። ኢትዮጵያ ውስጥ ተደጋጋሚ ነገሮች እየተመላለሱ የሚነሱበት ምክንያት ለሚያመን ቦታ ለሚያመን በሽታ መድኃኒት አለማግኘታችን ይሄ ነው እየተካሄደ ያለውና በአጫሉ እንግዲህ ምንም እጃችን የለበትም። በሌሎችም ስዝሊያ ላይ እንደዚያ። በመጀመሪያ መንግስት ኢትዮጵያ ውስጥ ህጋዊ መንግስት የለም ላልከው ኢትዮጵያ ውስጥ መንግስት አለ፣ የፌዴራል መንግስት አለ፣ የክልል መንግስታት አሉ። በፌዴራል ሲሆን የፌዴራል መንግስት ኢትዮጵያ ውስጥ ህዝብ የመረጠው መንግስት የለም። ኢትዮጵያ ውስጥ የነበረው ኢፒአርዲኤፍ ወይ ደግሞ ኢህአዴግ የሚባለው ነበር። ያ በህዝብ ትግል ተበታትሏል። በህዝብ ክብል ስበታተን ህዝብ ፍላጎት እንደዚህ አይነት መንግስት ይዋቀርልን ተብሎ የተዋቀረ መንግስት የለም። ጥያቄን አልጨረስኩትም ነበረ አቋርጠው ነው። ኢትዮጵያ ውስጥ የህዝብ ተወካዮች ምክር ቤት አምስት መቶ አርባ ሰባት መቀመጫዎች ያሉት የህዝብ ተወካዮች ምክር ቤት አለ። የፌዴሬሽን ምክር ቤት አለ። ተቋማት አሉ። የመንግስታዊ ስርዓት አለ። መንግስት አለ። አገር ያለው መንግስት ስላለ ነው። ስለዚህ በግሎት ይህንን አቋም ማራመድ ይችላሉ። እንደ መንግስት ግን መንግስት የሚባል ኢትዮጵያ ውስጥ ስላለ መንግስት በሚለው እንነጋገራለን። በግሎት ግን ይህንን አቋም ማራመድ ይችላሉ። ሁለተኛው የኦነግ ሸኔ ነው። እነሱ እየከሰሱ ያሉት የኦነግ ሸኔ የሚባለውን ነገር አናቅም ብለዋል። በእኛ በኩል የኦሮሚያ ክልል ፖሊስ ኮሚሽን ኮሚሽነርን ይህን ጥያቄ ጠይቀናቸው ነበረ የኦነግ ሸኔና አባ ቶርቤ የሚሏቸው ብለው የሚጠሯቸው ከኦነግ የጦር ክንፍ የተገነጠለ ና በጫካ ሆኖ የሚዋጋውን ነው ብለው ለይተው ይናገራሉ አሁን ደግሞ ፌዴራል ጠቅላይ አቃቤ ህግ አዳነች አበቤ ለአፋን ኦሮሞ በሰጡት ቃለ ምልልስ የኦሮሞ ነጻነት ጦር ወይም ወቦ ተጠያቂ እንደሆነ ካገኘነው ምስክር ቃል የእምነት ክህደት ቃል ያገኘነው እሱን ያመላክታል ስላሉ በቀጥታ አሁን እኛ የምንመራው ነው ያሉትን ታሳቢ አድርገው ተናግረዋል። በግልጽ አስቀምጠዋል። ስለዚህ እናንተን ነው ማለት ነው ተጠያቂ የሚያደርጉት። ከዛ አንጻር ነው እኛም እናንተን ልንጠይቃችሁ የመጣ ነው። ስለዚህ አሁን እርስዎ የሚሉኝ ድምፃዊ ሀጫሉ ሁንዴሳን በመግደል ውስጥ እጃችን የለንበትም ነው። እነሱ ደግሞ በእጃችን የያዝነው ተጠርጣሪ እሱን አመላክቶናል። የድምፅም ማስረጃ አለን። የስልክም የመልእክት ማስረጃ አለን እያሉ ነው። እንደውም በዚህ ላይ መንግስት አለ የለም እኛ ሰኔንን አይደለንም በሚል ሰዓታችን በንገል ይሻላል። ለጠየቅሽኝ ጥያቄ ብቻ መልስ ልስጥና የኦሮሞ ነጻነት ሰራዊት ነኝ ብሎ ያጫሉ ስልክ ላይ ደውሎ ማስፈራሪያና ዛቻ አካሂዶበታል ተብሎ የተነገረው በጣም ቀላል ነገር እኮ ነው። ድምፁ ከአጫሉ ጋር ያደረገው ንግግር ለህዝብ ይፋ ያድርጉት። በጣም ቀላል ሰውየው ደግሞ ማን ነው መልእክቱን ወይ ደግሞ ትዕዛዙን የሰጠው ሰው ማን ነው? ይሄንንም ለግልጽ ያድርጉ። ነጻና ገለልተኛ ወገን ይሄንን የሚያጣራ በአካል ይቋቋም። በጣም ቀላል ነገር አለኝ አለኝ አለኝ መረጃ አለኝ ባሉት ብቻ አይደለም እኮ ይሄ ነገር ሊያልቅና እውነቱ ሊወጣ የምችለው የኦሮሞ ነጻነት ሰራዊት አጫሉን ገለዋል አሉ፣ እኛ አልገደልም ላሉ፣ ይህን እያልን ነው። ይህንን የሚያጣራ ገለልተኛ አካል ተቋቁሞ ይሄንን ማጣራት ይችላል። የአጫሉ እንደዛ ስልክ በእጃችን ነው ያለው፣ ከዛ ብዙ መረጃዎችን አግኝተናል እያሉ አይደለም ሲሆን አዛሩ እንዴሳ ከኦሮሞ ሚዲያ ኔትወርክ ቡጆ ዋሪዮ ጋር ያደረገ ኢንተርቪው ተቋጦ እሱ የኦሮሞ ነጻነት ሰራዊት እያስፈራራኝ ነው ምናምን ያለው ተቋጦ ቀርቶ አግኝተናል ብለው ነበር። ያንንም ያቅርቡ። ሁሉ የዋሪው ግን ለቢቢሲ የአፋን ኦሮሞ ኢንተርቪው አድርጎ እንደዛ አይነት ትሬት ከኦሮሞ ነጻነት ሰራዊት ይደርስብኛል የሚል አጫሉ እንደዛ ከኔ ጋር ኢንተርቪው አላደረገም ብሏል። በሰጠው ቃለ ምልልስ ላይ በአፋን ኦሮሞን በሰጠው ቃለ ምልልስ ላይ ትጥቅ ትግል ላይ ደስተኛ እንዳልሆነ በተለይ ኦሮሞ ኦሮሞን መግደሉ በጣም እንደሚያመው ተናግሯል። ከዚህ በላይ ሞት የለም ይላል። ስለዚህ በትክክል እናንተ የምታራምዱትን አቋም እንደማይደግፍ ማሳያዎች የሆኑ ቃለ ምልልሶች ናቸው። ይበልጡንም እንዲያውም ለውጥ አለ፣ ነጻነት አለ፣ አሁን የተሻለ ጊዜ ነው የሚሉ ማሳያዎች ያሉት ቃለ ምልልስ ነው። እዛ ላይ ሲሰጥ የነበረው አጫሉ እኮ አጫሉ ብቻም ደግሞ አይደለም። ብሎም ቢሆን አጫሉ ብቻ አይደለም የእኛን አካሄድ የማይደግፈው አጫሉ፣ እንተይሁና እነ በቀለ ገርባና ጃዋር መሐመድ እኮ የኦሮሞ ነጻነት ሰራዊትን ፍቅ አስፈትተዋል። ፍቅ ማስፈታት ብቻ አይደለም ብዙ ነገሮች እና በደሎች እንዲደርስበት አድርገዋል። ከአጫሉ በላይ ብዙ እኛን የሚቃወሙ ስልታችን የማያዋጣ እንደሆነ የሚቃወሙ እኮ አሉ ሰዎች። እኛም እኮ የምንታገልለት እየወደቅንለት ያለው ነገር እንደዚህ አይነት ሀሳቦች ኢትዮጵያ ውስጥ በነፃነት እንዲንሸራሸሩ እኮ ነው። አጫሉ እኛን አለመከተሉ እኛን አለመደገፉ እኮ አገድለውም። እንደዚህ አይነት ነገር እንዲኖርና ሰው የፈለገውን ተናግሮ የፈለገበትን እምነት አካሂዶ የፈለገበትን ሁሉ አድርጎ ኢትዮጵያ ውስጥ ነፃና ፍትሀዊ ዲሞክራሲ ህዝቡ በነፃ ወጥቶ በሰላም ወጥቶ በሰላም የሚገባበት አይነት አካሄድ እንዲኖር ነው የእኛም ትግል። ስለዚህ ይሄን ነገር ይህን ወደ አብይ አይነት አካሄድ እያካሄዱ ምንም አይነት የልጁንም ደም በመከልብ አድርጎ ለማስቀረት እንጂ ይሄ ነገር ምንም እውነቱን ሊገልጽ አይችልም። ድሪባ ኩምሳ በኢትዮጵያ መንግስት የሚቀርቡበትን አንዳቸውንም ክሶች አይቀበላቸውም። በተለይ ሰላማዊ ኢትዮጵያውያን ላይ ምንም አይነት እርምጃ በመውሰድ ግድያን እንደማይፈጽሙ ገልጿል። በየትኛውም አካባቢ በሰላም ይ ዜጎች ላይ የሚፈጸመው ግድያ፣ ንብረት ማውደምን አጥብቆ እንደሚቃወም ተናግሯል። ጫካ ውስጥ ሆኖ ኢትዮጵያን ለማተራመስ የሚሰራ ሽፍታ ቡድን ድምፃዊ ሀጫሉ ሁንዴሳን የገደልኩት እኔ ነኝ ብሎ እንዲያምን አይጠበቅም ሲሉ የኦሮሚያ ብልጽግና ፓርቲ የህዝብ ግንኙነት ኃላፊ አቶ ታዬ ደንደዓ ለአሜሪካ ድምጽ ገልጸዋል። ከዚህ ቀደምም በምዕራብ ኦሮሚያ በሰላማዊ ዜጎች ላይ የፈጸሟቸውን አሰቃቂ ወንጀሎች ማህበረሰቡ እያወቃቸው፣ እነርሱ ግን ወንጀሎቹን አልፈጸምንም ብለው ያስተባብላሉ ሲሉ አቶ ታዬ ቡድኑን ወንጅለዋል። ጃልመሮ በሚባል መጠሪያ በይበልጥ የሚ ታወቀው በትጥቅ ትግል ላይ የሚገኘው የኦሮሞ ነጻነት ሰራዊት የምዕራብ ኦሮሚያ ዞን አዛዥ አቶ ኩምሳ ድሪባ ድምፃዊ ሀጫሉ ሁንዴሳ ግድያም ሆነ ኢትዮጵያ ውስጥ በተለያዩ አካባቢዎች በሰላማዊ ዜጎች ላይ ለደረሰው ጥቃት ተጠያቂ እንዳልሆነ ከአሜሪካ ድምጽ ጋር ባደረገው ቃለ ምልልስ መናገሩ ይታወሳል። አቶ ኩምሳ ድሪባ ከአሜሪካ ድምጽ ጋር የነበረውን የመጀመሪያ ክፍል ቆይታ በትላንትናው ምሽት አሰምተናቸዋል። በምሽቱም ዝግጅታችን የቃለ ምልልሱን ሁለተኛ ክፍልና እንዲሁም አቶ ታየ ደንዳ የሰጡትን ምላሽ ያካተናል። ሁለቱንም ያነጋገረችው ጽዮን ግርማ ነች። ወደ ዝግጅቱ የሀምሳ ዓመቱ የኦሮሞ ነጻነት መሪ ኩምሳ ድሪባ ወይም ጃልምሮ ላለፉት ሁለት ዓመታት የምዕራብ ኦሮሚያን የትጥቅ ትግል እንደሚመራ ተናግሯል በደቡብ በምዕራብ በሰሜንና በአዲስ አበባ እንደሚንቀሳቀሱና በትላንትና እለት በሰጠው የቃለ ምልልሱ የመጀመሪያ ክፍል ላይ ገልጿል ይህም ሆኖ የጦር መሳሪያ አንስተው የሚታገሉት ከመንግስት ሰራዊት ጋር እንጂ በሰላማዊ ዜጎች ላይ ጥቃት እንደማይፈጽሙ በመግለጽ በድምፃዊ ሀጫሉ ግድያ ውስጥም እጃቸው እንደሌለበት ገልጿል ድምፃዊ ሀጫሉ ህይወቱ ያለፈው በመንግስት ሰዎች አማካኝነት መሆኑንና ለዚህ ማረጋገጫቸው ከዚህ ቀደም ለእነሱ ወታደሮች በሀጫሉ ሁንዴሳ የተላከ የጽሁፍ መልእክት ስላለ በገለልተኛ አካል እንዲጣራ ጠይቋል። እኔ ከሞቱ ደሜን የምትፈልጉት ከእንደዚህ እንደዚህ አይነት ሰዎች ጋር ነው ብሎ አጫሉ የተናገረው መረጃ አለ። ስልኩ የኦሮሞ ነጻነት ሰራዊት አባላት ስልክ ላይ ደውሎ አጫሉ እነሱ ተላስላቸውና ሲያበረታታቸው በነበረበት ጊዜ የተናገረውን ስልካቸውን እንሰጣለን። ይሄንን የሚያጣራ አካል ካለ መረጃችን ይሄ ነው። ስለዚህ የኢትዮጵያ መንግስትም ደግሞ መረጃ አለኝ፣ ጥላሁን ያሚ የተባለው ግለሰብ ጠቁሟል መረጃ አለኝ ብሏል። እሱን አልተቀበላችሁም። ስለዚህ የእናንተ መረጃ እንዴት ተቀባይነት እንዲኖረው ትጠብቃላችሁ? እኛ እኮ መረጃችንን ተቀበሉ እያለ አይደለም። ይሄንን የሚያጣራ አካል ካለ እኛ እናቀርባለን እነሱም ያቅርቡና የዛኔ ነው እውነት የሚታወ

ይህ እውነት ይገኛል የሚል እምነት የለኝም። ይህንን የሚያጣራ አካል ይቋቋምና ሁለታችንንም ያለን መረጃ እናቀርባለን እያልኩ ቅድም ወደ ጠቀሱት ነገር እንመለስ እቃሴ የምናደርገው ከምዕራብ እስከ ምስራቅ አካባቢ እስከ አዲስ አበባ ድረስ ነው ብለዋል። ከዚህ በፊት በሰጡት ቃለ ምልልስም እንደዛው ኔትወርካችሁ እስከ ቡራዮ ድረስ እንደሚደርስ፣ እስከ አዲስ አበባ ድረስ እንደሚደርስ ገልጸዋል። አሁን አስረግጠው የሚናገሩት በሰላማዊ ዜጎች ላይ እርምጃ አን አንወስድም እያሉ ነው። ታዲያ በማን ላይ ነው የምትወስዱት? ኔትወርካችሁ እንደዚህ ከተዘረጋና እንቅስቃሴ የምታደርጉ ከሆነ እርምጃ የምትወስዱት በማን ላይ ነው? የታጠቀው ኃይል ራሱን ይከላከላል። ስለዚህ እናንተ በማን ላይ ነው እርምጃ የምትወስዱት? እኛ የምናካሂደው እርምጃ መንግስቱን በአፈሙዝ ጠብቆ ያለው የሀገሪቷ የመከላከያ ሰራዊት ላይ ነው። ይሄ ደግሞ እስከ አዲስ አበባ አይደለም፣ እስከ አራት ኪሎ እስከ አፍንጫው ታጥቆ ይገኛል። ያንን ስንትል ነው መንግስት መጣል የምንችለው? የአደባባይ ምስጥር ነው። ምንስጥር አለው? እና ነው ህዝብ ላይ ማንን ነው የገደል ነው። አንቺ እኮ ያንን መረጃ ልታቀርብልኝ ትችያለሽ። የኢትዮጵያ መንግስት የሚሰጠውን መረጃ ነው ልጠቅስሎት የምችለው። የኢትዮጵያ መንግስትማ ጊዜ የሚያቀርበው ይህንን ነው። በምዕራብ ኦሮሚያ የሚገኙ ነዋሪዎች እንዲሁም በጉጂ አካባቢ የሚገኙ ነዋሪዎች የአሜሪካ ድምጽ በተለያየ ጊዜ የሚያነጋግ ራቸው ነዋሪዎች በሁለት በኩል አጣብቂኝ ውስጥ እንዳሉ ይገልጻሉ። መንግስት የኦሮሞ ነጻነት ጦርን ትደግፋላችሁ በሚል፣ የኦሮሞ ነጻነት ጦር ደግሞ መንግስትን ትደግፋላችሁ ወይም ለመንግስት መረጃ ትሰጣላችሁ በሚል ጥቃት ይፈጸምብናል ብለው በተደጋጋሚ ይገልጻሉ። ሰዎችን በዚህ መሀል እንደሚገደሉ ኢሰብአዊ የሆነ ድርጊት እንደሚፈጸምባቸውም የሚናገሩ አሉ። በተለያየ ጊዜ ያስደመጥናቸው ድምጾች አሉ። እናንተ በኩል የሚተላለፉትን የህዝብ የሚሆን የመንግስት ካድሬዎች ስታናግሯቸው እሰማለሁ። የእነሱን ዋን ዋንሳይድ ሁልጊዜ ስታቀርቡም እሰማለሁ። በብዙ መልኩ በእኛ ላይ የሚደረጉ ውንጀላዎችንና ክሶችን ማስተባበል ወይ ደግሞ እውነት ነው ነበር እንደዚህ አይነት ነገር ብሎ ማመን የምንችልበት ደረጃ በእናንተ በኩል የሚሆን በሌሎች ሚዲያዎች ለማቅረብ ብዙ ጊዜ ሙከራ እናደርጋለን ግን ድምፃችን የታፈነ ነው። የእናንተ የቪኦኤ አፋን ኦሮሞ ብዙ ጊዜ እኔ ኢንተርቪው አድርጌ ሳይተላለፍ የቀረ በቢቢሲ አፋን ኦሮሞም እንደዛው ብዙ ኢንተርቪዎችን እያደረኩ ሳይተላለፍ የቀረ እንደዚህ አይነት ኢንተርቪዎች ነበሩ። በእኛ በኩል ተነገረ ያልሽው መንግስት አድርሶብናል፣ አስሮናል፣ ገሎናል ስል ህዝብ ከነመረጃው ጋር ያቀርብ ነበር። በምታናገሯቸው ሰዎች እንደዚህ አይነት ግድያ በዚህ አይነት ሁኔታ እዚህ ቦታ በኦሮሞ ነፃነት ሰራዊት ደሶብናል የሚል እንዲሁን አቅርቤ ብዙ ብዙ ብዙ መረጃዎችን ሊያቀርብልሽ ይችላሉ። እስ ዘገባዎቻችን በጣም ብዙ ናቸው፣ ለረጅም ጊዜ የቀረቡ ናቸው። ምዕራብ ኦሮሚያ ካለ የቴሌኮሙኒኬሽን ኃላፊ ጀምሮ ግለሰቦችን ግለሰቦቹ ደግሞ ፍርሃት ስላላቸው ማንነታቸውን ደብቀው ምክንያቱም እንዳልኩት ከሁለቱም ወገን ጉዳት ስለሚደርስባቸው እንደሚፈሩ ግማሾቹ አዲስ አበባ ላይ መጥተው እንደሚቀመጡ እዛ አካባቢ ስጋት ስላላቸው የተለያዩ ዘገባዎች ናቸው የሚቀርቡት አንድ ወይም ሁለት ዘገባ አይደለም ስለዚህ በኢትዮጵያ መንግስትም በነዋሪዎችም የሚቀርብባችሁ ቅሬታ አለ በተደጋጋሚ እሱን ቅሬታ እናንተ ሙሉ ለሙሉ አትቀበሉም ማለት ነው በፍጹም አንድ ምሳሌ ልስጥሽ አንቺ ያነሳሽው የምዕራብ ኦሮሚያ የቴሌ ሰራተኛ ተገሎ ነበር ብለሽኛል ትክክል ነው። ነቀንት በእናንተው እና በሌሎችም ሚዲያዎች ላይ የሰማሁት እዛው ነቀንት ደግሞ አንድ ወጣት ጋራጅ ውስጥ የተገደለ ነበር። እንደዚህ አይነት ግድያዎች ሲካሄዱ መንግስት የሚያቀርበው ክስ አለ። ለምሳሌ የቴሌ ሰራተኛው ሲገደል መንግስት ሆነ ሸዴ ብሎ ክሱን አቀረበ። ቤተሰቦቹ ተጠይቀው ይህንን እንደዚህ አይነት ሰዎች ግድያውን አካሂደው ብናል ብለው አልከሰ እንደዛውም ደግሞ ጋራጅ ውስጥ የተገደለው ወጣት መንግስት ልጄን በታጠቁት ኃይሎቹ ገደለ ብሎ አባቱ ክስ አቅርበዋል። በመንግስት ላይ እንደዚህ አይነት ክስ እኛ ስናቀርብ፣ ህዝብ ደግሞ የተገደለበትን የሚያውቀው ወንድሞ ሄቱ በባለቤቱ አዎ፣ የገደለብኝ ልዩ ኃይል ነው መከላከያ ነው የፖሊስ አባል ነው እያለ ክሱ ያቀርባል። እንደዚህ አይነት ክስ ከፋሚሊዎቹ በኩል የቀረበ አንድ ማስረጃ አቅርቤልኝ ነው ያልኩሽ። መንግስት የምትይውማ መውጫ ቀዳዳ ሲያጣና እጁን ወደሚጠቁምበት ሲፈልግ ወደ እኛም፣ ወደ ሌላ፣ ወደ ትግራይ፣ ወደ ግብጽ እያለ ህዝቡን ሲያጠራምስ የኖረ መንግስት ነው። ከዛ የሚቀርበውን አይደለም እያልኩሽ ያለው አንድ እንደዛ አሁን እንዳቀረብሽው ምሳሌ አንድ ሰው እንደዚህ ተገድሏል፣ የገደለው ደግሞ የኦሮሞ ነጻነት ሰራዊት ነው የሚል ሰፋ ሚሊዩ አቅርብ ይልኛል። ተናገርኩ ኮኖ ቤተሰቦች በተለይ አንድነታቸውን እንዳንጠቅስ ይጠይቃሉ። ፍርሃት እንዳላቸው ይነግሩናል። አንዴ ታርቀው ቢገቡና ከመንግስት ጋር እርቅ ፈጥረው ቢገቡና ብንገላገል ይሻለናል፣ ምክንያቱም በሁለቱም ወገን ጉዳት እየደረሰብን ነው፣ እየተገደልን ነው ያሉ አሉ። እሱ ትክክል ነሽ። ጦርነት ባለበት ቦታ ሰው የአይምሮ መረበሽና ጭንቀት አይኖረው ማለት ያዘበት ነው። ይኖራል፣ ችግሮች ይኖራሉ። ጦርነት ነው ያለው፣ ጥይት ነው፣ እሳት ነው እየተተኮሰ ያለው። በዚህ በኩል አንድ የታርቆ ብንገላገል የሚሉት ለኔ ያ ሁኔታ ተፈጥሮ ይሄ ነገር ቢቆም ደስ ይለኛል። ያ የህዝብ ፍላጎት ነው፣ የኔ ፍላጎት ነው። ይሄ አይደረግም ማለት ነው። ስለዚህ እነዚህ ሰዎች ፍርሀት አላቸው ማለት ነው። ፍርሀታቸው ደግሞ የታጠቁት ሀይሎች የኦሮሞ ነጻነት ጦር ከመንግስት ጋር ታብራላችሁ ብለው ጉዳት ያደርሱብናል ብለው የሚፈሩ ሰዎች ግን አሉ። የኦሮሞ ነጻነት ሰራዊት ለኦሮሞ ህዝብ ስርዓት አይደለም ለኦሮሞ ህዝብ ብሎ የተመሰረተ ለኦሮሞ ህዝብ ንግል ብሎ ራሱን እየሰዋ ያለ ሰራዊት ነው። ህዝብ ከገደልንማ ለማን ነው ትግሩን እያካሄድ ያለነ ና ለማን ነው ደማችን የሚፈሰው ና አጥንታችን የሚሰበረው ለማን ነው የኔ እድሜን ሁሉ እያቃጠልኩ ይሄንን አይነት ህይወት እየገፋው ያለው አላማው የመጨረሻ ግቦት ምንድን ነው? ኦሮሞ ነጻ ወጥቶ የራሱ መንግስት መስርቶ ቢፈልግ በኢትዮጵያ ማዕቀፍ ውስጥ ከኢትዮጵያ ብሔር ብሔረሰቦች ጋር እኩልነት በነጻነት በፍትህ ቢኖር ያ የማዋጣ ከሆነ ደግሞ የራሱን መንግስት የራሱን ሀገር መስርቶ የራሱን ኮንስቲቱሽን መስርቶ ቢኖር ያ እስካልሆነ ግን ትግሉ ይቀጥላል። ብዙ ሰዎች በማህበራዊ ሚዲያዎች ላይ ብዙ ነገር ያወራሉ። ብዙ የኦሮሞ ነጻነት ሰራዊትን የሚያጠለሽ ነገሮችን ይጽፋሉ። ብዙ ብዙ ብዙ ስንት የአማራ ሕዝብ እኔ የምመራው የምዕራብ ኦሮሞ ነጻነት ሰራዊት አካባቢ ስንት የአማራ ሕዝብ እንዳለ ታውቂያለሽ? ያንን ለምን አልገበልንም? በነጻ በሰላም ወጥቶ በሰላም የሚገባ ፍርዘን የሚያበላን ከኦሮሞ ጋር እኩል ለምን የኢትዮጵያ ዜጋ ነው። አልተለያየንም። ኦሮሞ ነጻ፣ ትግሬ ነጻ፣ አማራ ነጻ ተብሎ እስካልተመሰረተ ድረስ በአንድ ላይ የኢትዮጵያ ሕዝብ ነን እና መኖር ይችላሉ። መርታቸውም ነው። ንብረት አፍርተውበታል፣ ልጆች አፍርተውበታል፣ ኖሮበታል። ደማቸው ውስጥ ያለው አማራ ብሔር እንጂ እነሱ ያንን የማያውቁት ከኦሮሞ ጋር ተቀላቅለው እየኖሩ እነሱ ለምን አልገደላቸውም? በአማራ አካባቢ፣ በሌሎች አካባቢዎች፣ በደቡብ አካባቢ፣ በቤኒሻንጉል አካባቢ እንደዚህ እንደዚህ አይነት ጥቃቶች ሲደረጉ አራቱ ወለጋ አካባቢ፣ ወደ እሉ ባቦር እንደዚህ አካባቢ እኛ የምንንቀሳቀስበት ይሄ አማራን ወይ ደግሞ ጉራቤ ወይ ደግሞ ትግሬን መረዶ አደረገ፣ እንደዚህ አይነት የቤት መቃጠል፣ የሰዎች መፈናቀል፣ እንደዚህ አይነት አደጋዎች ደርሰዋል። ያንን ማድረግ ግን ይችላለን እኮ ግን ለምን አላማችን አይደለም። በአጠቃላይ ረዘም ባለው ና ከኦሮሞ ነጻነት ጦር መሪ ኩምሳ ድሪባ ጋር ባደረግ ነው ቃለምልልስ ሰሞኑን በኦሮሚያ ክልል በተፈጸመው የሰው ህይወት መጥፋት ንብረት ማውደም ና ማቃጠል ውስጥም እጃቸው እንደሌለበት ድርጊቱንም እንደሚያወግዙት ገልጸዋል። አና በርሰው ሲሆን ደግሞ ያማል፣ ያሳዝናል። ኢትዮጵያ ውስጥ ለብዙ ዓመታት እየተቆለለ የመጣ ችግር ነው። ያ ነው ይሄንን ነገር ቀን በቀን እያመጣ ያለው ሰዎች በጣም ሰልፊሽ ከመሆናቸውና የስልጣን ጥሜት፣ ለህዝብ ቅድሚያ አለመስጠት፣ ህዝቦችን ደግሞ መጠቀሚያ ማድረግ፣ እዚህ አይነት ነገር የተቆለለ ሁኔታ ነው። ህዝብ ደግሞ ለፖለቲካ ፍጆታ ተብሎ እንደ በግ ለአንጻር እንደሚቀርበው አይነት መስዋዕት ሆኖ ሲቀርብ ያሳዝናል ይሄ ነገር ማለት የሚችለው ሰዎች አሁን ለምሳሌ አማራ ነህ ውጣ ነፍጠኛ ነህ የኦሮሞ ህዝብ እንደ ህዝብ ሀምሳ ሚሊዮን አርባ ስልሳ የሚሆን ሰላሳ የሚሆን የፈለገ ይሁን እንደ ህዝብ የኦሮሞ ህዝብ አይወክልም ይሄ ነገር ኦሮሞ እንደ ህዝብ ይሄ እንዲያደርግማ ማኖሮ እንዴት ተደርጎ ነው ተቻችሎ በአንድ ላይ የሚኖረ ይህንን በዚህ መልኩ ብናይና ነገሩ ላይ ቤንዚን ከመጨመር ይልቅ ሰላም እንዲመጣ እርቅ እንዲመጣ ነገሮችን በሰከለ ሁኔታ ብናይ ነው የሚሻለው። ኢትዮጵያ የምትባል ሀገር እኔና አንቺ አንቺ የምትመለከችበት መነጸር እኔ አልመለከትም በዛ መነጸር። ችግር አለብን እኔና አንቺ ኢትዮጵያ ሀገራችን ና ብለን እና የወሰንበት ሁኔታ ይለያያል። እንደዚህ አይነት ነገሮች ሲፈ ሲፈጠረ መጠንቀቅ አለብን። ሌላ አንቺ አንድ አማራ ተገደለ ብለሽ፣ ወይ ደግሞ ሌላ ሰው በሆነ መልኩ ሊያቀርብ ይፈልጋል። ሌላ ደግሞ አንድ ኦሮሞ ተገድሏል ብሎ በሌላ በኩል ሊያቀርብ ይፈልጋል። ይሄ ደግሞ በጣም ያራርሰናል፣ ጋብቱም በጣም ያሰፋል፣ ችግሩም በጣም ውስብስብ ያደርገዋል እንጂ ሊፈታው አይችልም። አንድ ዜጋ ሞቷል፣ ኢትዮጵያዊ ሞቷል፣ እንደ ኢትዮጵያዊ ዜጋ ብንዘግብ ይሄ ነገር ባልመታ ነበር። ለዚህ እኮ ነው የሚያልቁ ውስጥ तो चुप्या बिहेरू साहब सा करू साहब वाद्यू चुप्या करना चाहिए हादर्श गो सौ चेजा ነገር የሚያቀርቡት ያ ነው። ኢትዮጵያ ትልቁ ችግር ይህ እስካልተፈታ ድረስ መቼ ልፈታ አይችልም። ሰሞኑን በኦሮሚያ ክልል በተፈጸመው የሰው ህይወት መጥፋት ንብረት መውደምና ማቃጠል ውስጥም እጃቸው እንደሌለበት እና ድርጊቱንም እንደሚያወግዙት ገልጸዋል። የእነርሱ አላማ በጠቅላይ ሚኒስትር አብይ አህመድ የሚመራውን መንግስት መጣልና ለሁሉም ዜጎች እኩል እንድትሆን የሚፈልጓትን አገር መመስረት እንደሆነ ተናግረዋል። በሌላ በኩል የኦሮሚያ ብልጽግና ፓርቲ ህዝብ ግንኙነት ኃላፊ አቶ ታዬ ደንዳ በትጥቅ ትግል ላይ ያለ ቡድን እኔ ነኝ የገደልኩት ብሎ እንዲያምን አይጠበቅም ይላሉ። ከዚህ በፊትም ሰላማዊ ዜጎች በተለያዩ ቦታ መገደላቸው ይታወቃል። በተለይ በወለጋ ውስጥ በርካታ ሰላማዊ ዜጎች የመንግስት የስራ ኃላፊዎችም ሰላማዊ ነዋሪዎችም መገደላቸው ብቻ ሳይሆን ሬሳቸው ሲካተል እንደነበረ፣ ሌላውን ለማስፈራራት እንዳይቀበሩ የተከለከሉበት ጊዜም ነበረ። ይሄን ሁሉ እኛ አድርገናል አላሉ። ምክንያቱም ከፖለቲካ አንጻር ያንን የሚፈጽሙት ዜጎችን ለማስፈራራት እነሱን የሚተች ከነሱ ጋር ያልተሰለፈ መኖር እንደማይችል አምኖ ሰጥቶ እንዲገዛላቸው ለማድረግ እንደዛ አይነት ድርጊት ይፈጽማሉ። በፖለቲካ አንጻር ደግሞ እንደዚህ አድርገናል እንደዚህ ግልጽ ወንጀል ፈጽመናል ብሎ እንዲያምኑ፣ አይጠበቅም። ግን በግልጽ ማሳያዎች አሉ ማለት ነው። ከአጫሉ ጋር አጫሉ መጀመሪያ ከኦቢኤስ ጋር በነበረው ቆይታ ኦነግ በቦሌ ይመጣል ብዬ አልገምትም ነበረ። በታንክ በወለጋ ወይም በባሌ በኩል ይገባል ብዬ አስቤ ነበረ። ግን በጣም የሚገርም ነው ብሎ ሲያነሳ ውጭ ያለው የእነሱ የፌስቡክ ሰራዊት ያደረገበትን ዘመቻ ካ የነበረው የታጠቀው ኃይልም ሊገለው እንደሚችል በአጫሉ ጓደኞች በቤተሰቦቹም ጭምር ይታወቃል ማለት ነው። ይሄ ግልጽ ነው። ሲያስፈራሩ ነበረ፣ ማስጠንቀቂያ ሰጡት ነበረ። ግልጽ ነው ይሄ። ውጭ ላይ ነበረው ደግሞ በሰፊው ዘመቻ ያካሄድበት እንደነበረ ብልጽግና ሆነሃል፣ በገንዘብ ተገዝተሃል። ኪንቱ ጥፋት አለ በሚል ብዙ ሰርተዋል ማለት ነው። በዚህ ሄደዋል። ከዛ ባሻገር ግን በኦነግ ውስጥ እኔም ስለነበርኩ ባህሪያቸውን አውቃለሁ። ትምህርት ቤት በነበርንበት ወቅት ምንድን ነው የሚሆነው? አንዳንዴ ኦሮሞን ሊያስቀይም ሊያናድድ የሚችል ጸያፍ ስድብ ግልጽ በሆነ ቦታ ላይ ይጽፉና የኦሮሞ ተማሪዎችን እዚህ ጋር ናስተኛ ሰደበን ወይም ሌላ አካል ሰደበን የሚል ፕሮፓጋንዳ በመንዛት በዛ አይነት ሴራ አመልክ ተፈችሶ እንደነበረ ይታወቃል። ከዚህ በፊት በዛው በድርጅት ውስጥ በጣም የሚታወቁ የሚታገሉ አካሄዳችን ልክ አይደለም ብሎ የሚያነሱ እነ ሙሊስ ገዳ የሚባሉትን ግሹ ጃራ የሚባል ከዛ ባሻገር ለገሴ ወጊ የሚባለውንም ራሳቸው ገለው፣ ግን ገለናል አላሉ። እንደገደሉ ያው ራሳቸውም ያውቃሉ፣ ህብረተሰቡም ያውቃል፣ አባልም ያውቃል አለ ግን ገለናል ያሉበት አንድ ቀን የለም ማለት ነው። እነሱ በጣም ጠያፍ የሆነ ኢሰባዊ የሆነ ድርጊት ይፈጽማሉ። ሰውን ለማስፈራራት በሚዲያ ሲመጡ ደግሞ ያንን አላደረግንም ብሎ ራሳቸውን ቅዱስ አድርገው ለማቅረብ ይሞክራሉ። ይሄ ጸባያቸው ነው፣ የተፈጥሮ ባህሪያቸው ነው። ዞሮ ዞሮ እያ ከሀጫሉ እያ ጋር የተያዙ ነገሮች በምርመራም የተገኙ ነገሮች አሉ። ሰፊ ምርመራም እየተደረገ ነው። እያንዳንዱ ደግሞ በተጨባጭ ወጥቶ ህብረተሰቡ እውነታውን ለማወቅ ረጅም ጊዜ አይቀርም ማለት ነው። ድምፃዊ ሀጫሉ ሁንዴሳ ማንን እንደሚደግፍና ማንን እንደማይደግፍ የኦሮሞ ወጣት በሚገባ ስለሚያውቅ አሁን ደጋፊያችን ነበር ቢሉ የሚቀበላቸው ሰው አይኖርም ይላሉ አቶ ታዬ። ያው ሀጫሉን እኛ ስለምናውቅ አጠቃላይ የኦሮሞ ወጣትን ስለሚያውቅ እስከ ዛሬ ሙዚቃው ላይ አንድ ቀን የእነሱን የሚይዙትን ባንዲራ ያልያዘ ሙዚቀኛ ቢኖር እሱ ነው። ውጭ ላይ ሊሰጡት ነበረ፣ አልተቀበለም። እዚህ ሀገርም በዛ ደረጃ ሲያደርጉ ነበረ፣ አልተቀበለም። ዝፈንልን አሉት እኛን አውድሴ እንቢ አላቸው። ዛሬ ሳይሆን ግርማ ጥሩነ የሚባል ከወያኔ ጋር ሲሰራ የነበረ የእነሱ ተወካይ በ ሁለት ሺ ስምንት ሁለት ሺ ዘጠኝ አካባቢ እንደዚህ አይነት ሙከራ አድርጓል። አጫሩ ያኔን አልተቀበለም። በእነሱ ጥርስ የተነከሰበት ዋናው ምክንያትም ለእነሱ ከንቱ ውዳሴ ባለመጫወቱ ነው። አጫሉ እና ይሄ የኛ ደጋፊ ነው የሚል ማንን ለማታለል እንደሆነ አላውቅም። ምክንያቱም በአጠቃላይ የአጫሉ ጓደኞች፣ ያጫሉ ቤተሰቦች እና አጫሉን የሚያውቁ በርካታ ዜጎች ጠላትነታቸውን አጫሉን ለመግደል ሲዝቱ እንደነበረ እና በተለያየ ጊዜ ማስፈራሪያ ትልቁበት እንደነበረ በማስረጃም በኤስኤምኤስ የተላኩ መልክቶች አሉ፣ በቮይስ ሚስ የደረሱ መልክቶች አሉ፣ በተለያየ ጊዜ ሙከራም አድርገው ያልተሳካበትም ነበረ። እነዚህ ሁሉ ስላሉ ምንም ቢወሹ የትም ሊደርሱ ስለማይችሉ ችግር የለውም ማለት ነው። አቶ ታዬ ደንዳአ በምዕራብ ወለጋ አካባቢ የነበረውን ሁኔታ በተመለከተ ተከታዩን ብለዋል። በዛ ቦታ ላይ ሁለት ነገር ነው ያለው። አንደኛው ጉዳይ መንግስት፣ ዜጋው የፈለገ ስህተት ቢፈጽም በግድያ ሳይሆን በህግ አግባብ ዞ ህግ በማቅረብ ነው ነገሮችን የሚፈጠው። እነሱ ግን እነሱን የሚተች እዚህ ጉዳት አድርሰዋል ብሎ የሚሉ ከሆነ የሚተች ከሆነ አሁን ከሁሉም ጋር ማያያዝ አያይዞ ማየት ይቻላል የእነሱ መፍትሄ ግድያ ነው የሚሆነው በዛ አካባቢ ያለው ፍራቻ ከባድ ነው የነበረው አሁን የተሻለ ሁኔታ ተፈጥሯል ባለፈው የሆነ ዶክመንተሪ በኦቤን ተሰርቷል ህብረተሰቡ ይሄ ጠላት ነው መንግስት የህግ የበላይነት ያስከብር ማለት የጀመሩ ቅርብ ጊዜ ነው እጅግ በጣም ሲያስፈራሩ ስለነበረ ሲገሉ ስለነበር አገዳደላቸውም እጅግ አስጠያፊ እጅግ አስከፊ ስለነበረ ስጋት ፍርሀት ስለነበረ ነው አንደኛው ጉዳይ ይሄ ነው ሁለተኛው መንግስት የመንግስት የመ መከላከያ ልብስ ለብሰው ወይም የኦሮሚያ ፖሊስ ልብስ በመልበስ በዜጎች ላይ ግፍ፣ ግድያ፣ ድብደባ ይፈጽማሉ። እዛው ሆኖ ደግሞ መንግስት ደበደበን ብሎ ዜጎቹ እንዲናገሩ ካሜራ ምንሰጥተው ይቀዳሉ ማለት ነ ያ ብቻ ሳይሆን ቤት እያካተሉ ፖሊስ መስለው መከላከያ መስለው ቤት እያካተሉ መንግስት ቤት እያካተለ ነው ዜጎችን እያፈናቀለ ነው የሚል ኢሜል ደግሞ በፌስቡክ በተለያየ ነገር ይለቃሉ ማለት ነው። ይሄንን በሚገባ መረዳት ያስፈልጋል። መንግስት እነዚህን ሰዎች ቀልባቸዋል ወይም ደብቃቸዋል ብሎ ያሰራቸው ሰው ሊኖር ይችላል። ግን እነሱ በሚሉት የገደለው ወይም የደበደበው የገረፈው አንድም ዜጋ የለም። እነሱ የሚሰሩት ድራማ አለ በአንድ በኩል፣ በሌላ በኩል ደግሞ እነሱን ከአቅም በላይ በመስራት የህብረተሰቡ ምንም አይነት ጉዳት ቢያደርሱ፣ አንዳንዴ እኮ ሰው ገለው ሜዳ ላይ ጥለው ቀብራችሁ ወዮላችሁ ብሎ ሳይቀበር ለአራት አምስት ቀን ቆይቶ ጅብ ሜዳ ላይ በላ ሰው አለ። በዚህ ደረጃ የማስፈራራት አቅም ስለነበራቸው ያኔ ህብረተሰቡ የነሱን ተቃራኒ እነሱን ትችት መናገር አይችልም ነበረ። በዛ ምክንያት ነው የሆነ የነበረው ማለት ነው። አድማጮች ከአቶ ኩምሳ ድሪባና ከአቶ ታዬ ድንዳ ጋር ያደረግነውን ቃለ ምልልስ ሙሉ ክፍል በድረ ገጻችን ላይ ታገኙታላችሁ።